ሄሎ ወይዘሮ ምስራች። አቤት። መቼና በምን ሁኔታ ነበረ ያወቁት ባለቤቶ አቶ አንዳርጋቸው ጽጌ የመን ውስጥ በቁጥጥር ስር መዋላቸው? ነው እኔ ያወቅኩት አርብ ለታ ነው የሆነው ሰኞ ሲሆን እኔ አርብ ነው ያወቅኩት። በስራ ምክንያት ብዙ በየቦታው ስለሚሄድ ወንድሙ እዚህ ብዙነ ጽጌ አውቆ ነበር። ከዛ በፊት ግን አልነገረኝም እስከምመለስ ድረስ እና ያኔ ነው የተነገረኝ። ምን አደረጉ እንደሰሙ እንደተነገረኝ ያው እንደ ሁሉም ስለ የመን ምንም ማቀው ነገር የለኝም ነበረ እና ደግሞ ሲነገረኝ አርብና ቅዳሜ የመን ስለማይሰሩ ምንም ነገር ማድረግ አልቻልኩም። ኢንተርምስ ኦፍ ዩኬ ኤምባሲ ለመደወልም ምንም ለማድረግ፣ ስለዚህ ፎሪን ኦፊስ እዚህ ደውዬ የውጭ ጉዳይ መስሪያ ቤቱ ማለት ነው የውጭ ጉዳይ መስሪያ ቤት እዚህ በዩኬ በሚገኘው ላይ ደውዬ አሁን ለንደን በሚገኘው ደውዬ ጠየቅኩኝ። ጉዳዩ ምንጋ እንደደረሰ ያው እነሱ ያላቸውን ኢንፎርሜሽን ሰጡኝ። ከዛ በኋላ እስከ እሑድ መጠበቅ ነበረብን፣ ቢሮ ሲከፈት ማለት ነው እና ያኔ ነው እዛ ሳና ላሉት የኤምባሲ ሰራተኞች ጋር ግንኙነት ፈጠርኩኝ። ከዛ ወዲህ ያው መከታተል ጀመርን እስከ ጁላይ ሰርድ ድረስ ግድ ድረስ የየመን መንግስት ወይ እዚህ አለ ወይ የለም አላሉንም ነበረ እና እንደዚህ ነበረ። እስከዛ ድረስ በየመን የምናፈኩረ የነበረው እርሶ ከሰሙበት ጊዜ አንስቶ ከአርብ ማለት ነው አርብ ሀያ ስምንት ማለት ነው ጁን 28፣ እና ከዛን ጊዜ አንስቶ ያለውን ሁኔታ ነው አሁን የሚነግሩኝ። እስከዛን ጊዜ ድረስ ባለው ከ23 እስከ 28 ባሉት ቀናት ውስጥ የእንግሊዝ መንግስት ምን ያደርግ ነበር? የእንግሊዝ መንግስት እስከዛ ድረስ በተነገረኝ መሰረት፣ እነሱ በነገሩኝ ሪፖርት መሰረት ኦፊሻሎችንና ቻናሎችን ያላቸውን ቻናል በሙሉ ኤክስፕሎር እያደረጉ ነበረ። ችግሩ ምንድን ነበረ? የየመን መንግስት እኔ ጋር አለ ወይ የለም እስከሚል ድረስ ወደ ሌላ ቦታ መሄድ አልቻለም እሱ ነበረ ትልቁ ችግር እና እነሱ በፊቱ ምንም ነገር አልተናገሩም እና ያን ነው ትልቁ ችግር የፈጠረብን እና እነሱ ፎሬን ኦፊስ ሄዱ ሌሎቹን ሌሎቹ ቻናል ተጠቅመናል ነው ያሉን እንግዲህ እነሱ በነገሩን መሰረት አምባሳደሩን ራሱ ነው ደብዳቤ ለፕራይም ሚኒስተሩ ለዛ ለየመን ላለው ፕራይም ሚኒስተር የሰጠው ግን ምንም አይነት መልስ አልሰጡንም ነበረ የማን አምባሳደር የእንግሊዝ አምባሳደር ማለት ነው የሳና ያለው እና እሱ ነው ምንም አይነት መልስ እዚህ አለ ወይ የለም የሚል አይነት መልስ አልሰጧቸውም እና በምን ሁኔታ አወቁ እንግሊዝ ባለስልጣናት እኛ እዚህ የመን ኤምበሲ እና ወንድሙ የመን ኤምበሲ ብዙ መሄድ ጀመርን እዛም ግንኙነት ፈጠርን ከዛ አወቅን ወደ አምባሳደሩ እዚህ ተጠርቶ እነሱን እሱ ነው የነገራቸው ውጭ ጉዳይ መስሪያ ቤት አዎ፣ ውጭ ጉዳይ መስሪያ ቤት እዚህ ለንደን ማለት ነው ተጠርተው እዛ ነው የነገሩት። ለማን ነው የነገሯቸው? አምባሳደር ኤምባሲ፣ ውጭ ጉዳይ ሚኒስትሩ ስለሚሰሩት ኮንስላር ሴክሽን መሰለኝ ከእነሱ ጋር ነው የሚያደርጉት እና እዛ ሴክሽን ስላሉ ሰራተኞች ይሄ ሁኔታ እንደተፈጠረ የእንግሊዝ መንግስት እርስዎን አላገኘትም። ለመደወል፣ ኢሜይል ለማድረግ በሌሎች መንገዶች ነው ኢንፎርሜሽኑ በሙሉ ወደኛ ነበር የሚመጣው። እርስዎ አርብ ነው የሰሙትና እስከ አርብ ድረስ አምስት ቀን ማለት ነው የቆየበትን ሁኔታ ነው መረዳት የፈለግኩትና በዚህ ጊዜ ውስጥ ቢኮዝ ወንድሙ ስለሆነ ኮንታክት ያደረጋቸው እና በወንድሙ ስር ነበረ ኢንፎርሜሽኑ የሚመጣ የነበረው እና ያው እነሱ የሚፈታ ነገሩ ቶሎ የሚፈታ ነበር የመሰላቸው እና ሰው በዛ መልኩ ያው ከወንድሙ ጋር ኮሚኒኬት ያደርጉ ነበር ማለት ነው። ለእናንተ እሺ፣ ለእናንተ ሲነግሯችሁ፣ ወይዘሮ የምስራች ምን ብለው ነገሯችሁ? መሰጠታቸው ነው። በስልክ ነው የተነገረን። ምንድን ነው ያሉን? ስብሰባን ከጨረሱ ወደ ከአምባሳደሩ ጋር ኢንዲኬተርስ አሉ ነው ያሉት። ይህን ቃል ነው የተጠቀሙት። የሚጠቁሙ የሚጠቁሙ ነገሮች አሉ ወደ ኢትዮጵያ እንደተላከ ብለው ተናግሯል አምባሳደሩ አሉን። እሱ የመጀመሪያ መልስ እንትን ነበረ። ከዛ በኋላ መልሰው ደወሉ እና ከአንድ ከአንድ ሰዓት በኋላ ነው መሰለኝ አሁን በኢሜይል መልስ አግኝተናል፣ ወደ ኢትዮጵያ ያንለት የዕለት ሁለት ተልኳል የሚል ነው ይሄንን ይሄንን ወዲያውኑ ለእናንተ ለናንተ የነገሯችሁ ከአምባሳደሩ ጋር ካደረጉት ስብሰባ በኋላ ማለት ነው። ወዲያውኑ ነው የነገሩ እና ከዛ ምን ተደረገ? ወደ ኢትዮጵያ መሄዳቸው እንደታወቀ ወደ ኢትዮጵያ መሄዳቸው እንደታወቀ ያው እንግዲህ ወደ ነው ኢትዮጵያ ያኔ የሚዞሩት እና ያው በዲፕሎማቲክ ፕሮሰስ አገስ የዛ ያለውን ኤምበሲ ወዲያው ያስታውቃሉ። ከዛ ወዲህ ያው የሚደረገውን ነገር ያደርጋሉ ማለት ነው። ለእናንተ እየተከታተሉ ይነግሯችሁ ነበረ ምን እየሆነ እንደነበረ ፕሮግራም ብዛው ትራንስፈራ ስለዚህ ምን አይነት ኢንፎርሜሽን ምን ምን ለእኛ እንደሚነግሩ እና ምን እንደማይነጉ፣ ግን ፊል ከማረገው ብዙን ነገር ኮሚኒኬት ባክ ለኛ ያረጋሉ ብዬ ነው የማስበው። በእንግሊዝ መንግስት ላይ የሚነሱ ወቀሳዎች አሉ። የእንግሊዝ መንግስት ዜጋውን ለመጠበቅ የሚገባውን ያህል ጥንቃቄ አላደረገም፣ ለማስለቀቅ የሚገባውን ያህል ጥረት አላደረገም የሚሉ ክሶች ይሰማሉ። እሳቸው ዋና ጸሐፊ ከሆኑበት ከግንቦት ሰባትም ይሰማል። እንደውም እከሳለሁ ሁሉ ብሏል የእንግሊዝን መንግስት ግንቦት ሰባት ዛሬ ኢንዲፔንደንት ላይ የወጣ አንድ ጽሑፍም እንደዚሁ የእንግሊዝ መንግስት ዜጋውን ለመጠበቅ የሚገባውን ያህል ጥረት አላደረገም፣ እንደውም ተባብሯል ይላል። ኢትዮጵያ ውስጥ በድብቅ አቶ አንዳርጋቸው ለመታሰራቸው ይህንን እርስዎ እንዴት ነው የሚመለከቱት? እንደ ቤተሰብ እንደ ባለቤት። ተባብሯል ለማለት አልችልም። የማውቀው ኤቪደንስም የለኝም እና እንደዚህ አይነት ለመናገር ያቅተኛል። ግን እሱ እዚህ ሀገር እስካልተመለሰ ድረስ የሚያስፈልገውን ነገር እያደረጉ ናቸው ማለትም አልችልም። እርሶ ይጠብቃሉ አቶ አንዳርጋቸው ይመለሳሉ ብለው በደንብ በሚገባ ምንድን ነው እንደዚህ አይነት ነው የሚገባ ማለት ማድረግ አለበት የእንግሊዝ መንግስት ለማለት ነው። እንግሊዝ መንግስት መጠየቅ ያለበት ወደ ዜግነቱ አገር ተመልሶ እዚህ ኢንተርናሽናል ኮርት የሚጠየቀውን ጠይቆ በዛ መሰረት ኤክስሽን መጠየቅ ነው ያለበት ተመልሶ ለእንግሊዝ መንግስት እንዲሰጥ ሁኔታ ከዛ ወዲህ የሊገል ፕሮሰሱን መጀመር ይችላል። የኢትዮጵያ መንግስት አቶ አንዳርጋቸውን የሚጠራቸው በህግ የተፈረደበት ወንጀለኛ ነው፣ የሽብር ቡድን የሚመራ ሽብርተኛ ነው ብሎ ነው ነው አይደለም። ለምንድን ነው እርስዎ እንደዚህ የሚሉት? ለምንድን ነው እንደዛ የምለው? ምክንያቱም ማንኛውም ዴሞክራቲክ ኦፖዚሽን የሆነው በሙሉ እንደዛ ነው ሌበል የሚያደርጉት። ስለዚህ የእነሱ ክሬዲቢሊቲ ነው ማች። አቶ አንዳርጋቸው ፍርድ ቤት እንዲቀርቡ ፍላጎት አለት? ትርሶ የለኝም ምክንያቱም በፍርድ አላምንም፣ በፍርድ ቤቱ አላምንም። ቢቀርቡ በኢትዮጵያ ፍርድ ቤት ማለት ነው ገባ፣ አላምንም። ቢቀርቡስ ምንድን ነው የሚሉት? የኢትዮጵያ መንግስት ቢያቀርባቸው አሁን ከዚህ በፊት በሌሉበት ፈርዶባቸዋል። አሁን እኮኛ ምን ምንም ምርጫ የለንም፣ ምክንያቱም በነሱ ቁጥጥር ስር እስካለ ድረስ እነሱ የሚያደርጉት ነገር ምንም መቆጣጠር አንችልም። ግን የእኔ ፍላጎት ቢሆን አይቀርብም። በአጠቃላይ ፍርድ ቤት እንዲቀርቡ ፍላጎት አለሁት፣ የትም ቢሆን፣ የትም ቢሆን ምክንያቱም መመለስ በደንብ ይችላል ለሚያደርገው ነገር ምክንያቱ ምንም አላጠፋም፣ ግን እንትን መሆን አለበት። ኖ ፌር ትራይል እስከሆነ ድረስ አዎ፣ መመለስ በቀላሉ ይችላል። አሁን እሳቸው ፍርድ ቤት ቢቆሙ፣ እርስዎ ጠበቃ የመግዛት ሀሳብ አለዎት? ኢትዮጵያ ውስጥ ግዴታ ነው። አዎ ለመሆኑ መቼ ነው ለመጨረሻ ጊዜ ያዩዋቸው? አቶ አንዳርጋቸውን ባለቤቱ ነው ዝር ከአንድ ሳምንት በፊት መሆኑ ነው። ሳምንት ከመጓዛቸው ከስንት ቀን በፊት ማለት ነው? ከመጓዛቸው ማለት ነው። ከለንደን እያለ ነው እሳቸው የተያዙት። እሳቸው ጉዞ ላይ የነበሩት በሀያ ሶስት ነው። በሀያ ሶስት ከዛ አንድ ሳምንት በፊት ነው ጉዞን የጀመረው ዱባይ፣ ለትንሽ ጊዜ እዛ ነበረ ማለት። አንድ ሶስት ሳምንት ሆኗቸዋል ማለት ነው፣ እስካሁን ድረስ ባለው ጊዜ። እስካሁን ድረስ ምንድን ነበር ለመጨረሻ ጊዜ ተባባላችሁት? አክቹዋሊ በስልክ ተነጋግረናል። ያንን እሁድ ለሳ ማለት ነው፣ ሰኞ ይሄ ነገር ከመከሰቱ በፊት እሁድ ለሳ ተነጋግረን የራሳችን የግል ጉዳዮች እና ያው የሆሊዴ እና እንደሱ አይነት ነገሮችን የጨራረስ ነው። ስለሚሄዱበት ጉዳይ ነግረዎት ነበረ? ነው፣ እኔም አልጠየኩም። ለመሆኑ እርስዎ የፖለቲካ ሰው ነዎት? ወይዘሮ የምስራች ፖለቲካል ማለት እነ ሰንስ ኦፍ ዴሞክራሲ ነ በምናምን አለው ያ እርስዎ በፖለቲካ እንቅስቃሴ ውስጥ ይሳተፋሉ? አባል ነዎት? ለምሳሌ አዛኝ ነኝ። ምንድ ነው የሚባለው? ስንት ሳይዘር ደጋፊ ነዎት? ደጋፊ ነኝ። ምንድን ነው የሚደግፉት? ወይዘሮ የምስራች ምንድን ነው ሀሳቡ? የፖለቲካ እምነቱ ዴሞክራሲ ፈር ነ ዴሞክራቲክ ሲስተም ና ጉድ ገቨርናንስ በንቃት የሚሳተፉባቸው መድረኮች አሉ? እርስዎ አሁን? የለም ምክንያቱም ትንሽ ልጆች ስላሉ እነሱ ብዙ ጊዜ ይፈጃሉ። እርስዎ የግንቦት ሰባት አባል ነዎት? አይደለሁም። ልጆቻችሁ ስንት ዓመታቸው ነው ወይዘሮ ምስራች? የአስራ አራት ዓመት እና ሰባት። አብሮ ስንት ልጆች ናቸው ያሏችሁ ለመሆኑ? አቶ አንዳርጋቸው እንዴት ናቸው እንደ ቤተሰብ ሰው? በጣም በጣም ጥሩ ምክንያቱም ትንሽ እድሜ ተገፋ ወዲህ ነው የወለደው ስለዚህ በጣም በጣም በጣም ልጆቹን በጣም አቴንሽን ይሰጣል እና በጣም ጥሩ አባት ነው። ሪሊ እና ኢትስ ኖት ናይስ የሆነው ነገር ለስንት ጊዜ አብራችሁ ኖራችኋል? ኦን ኤንድ ኦፍ ያው በፖለቲካው ብዙ በጣም ኢንቮልቭ ስለሆነ አብረን ሆን አስራ አንድ አስራ አንድ ዓመት ነው። የአቶ አንዳርጋቸው ጽጌ መያዝ ትናንትና በኢትዮጵያ ቴሌቪዥን ታይቷል። አሳይተዋቸዋል ራሳቸውን እርሱ አይተውታል። እሱን አይቼዋለሁ። ምን ተሰማሁት ሳያቸው መጀመሪያ ላይ ለማየት በጣም አቅቶኝ ነበረ ልክ የሱ እንትን ሲመጣ ወዲያው ነው ያጠፋሁት። በኋላ ግን አንዳንድ ኤጀንሲዎች እንትን እንድተረጉምላቸው ስለጠየቁኝ የግድ ማየት ነበረብኝ። ያኔ ሳየው አክቹዋሊ በጣም ነው እንትን ይሄን ከእንደዛ አይነት ችግር በኋላ እንደዛ ሆኖ በደንብ ለመናገር መቻሉ ከዛም ደግሞ የሚናገራቸው ነገሮች እኛ የምናውቀው አንዳርጋቸው እንደሆነ ማየቴ በጣም ነው ያስደሰተኝ። በአንድ በኩል ማለት ያስደሰተኝ ማለቴ ማለት ኖት ያለበትን ሳይሆን ይኖ በጣም ጠንካራ ሰው መሆኑን ነው ያሳየኝ። ይነው በጣም በጣም በጣም ጠንካራ ሰው እንደሆነ ነው ያሳየኝ ለእኔ ወይዘሮ የመሰራቸ ማረፍ እፈልጋለሁ በጣም ደክሞኛል፣ በውስጤ ቂም የለም የሚሉ መልእክቶች ነው ሲናገሩ የነበረው አቶ አንዳርጋቸው። እና ምን ማለታቸው ነው? እርስዎ ባለቤታቸው ስለሆኑ ሁሌ የሚናገረው ነገር ነው። ሁሌ ሲናገር ስለ አለው መንግስትም ሲናገር በቂምና በመጥፎነት ሳይሆን ይሄ ያለው ስርዓት መቀየር አለበት። በዛ ላይ ደግሞ ካልቸራል ሽፍት በኢትዮጵያ ውስጥ አንድ መንግስት ሲነገስ ያው የነበሩት መንግስት እንትን ባለስልጣኖች በሙሉ እስር ቤት ይገባሉ፣ ወር ደግሞ አንድ አይነት መጥፎ ነገር ይደርስባቸዋል። የእንደዚህ አይነት ቨንጅፉል የሆነ አካሄድ ለኢትዮጵያ እስካሁን ድረስ አልበጃትም እና ያንን አይነት ካልቸር ሽፍት ማድረግ አለብን የሚል በጣም ዲፕ የሆነ እምነት አለው ራሱ እና አይ ቲንክ እሱንም ነው የሚናገረው ብዬ ነው የማምነው። ለእነሱም ማለት ነው ለሚጠይቁት ለመርማሪዎቹ፣ እና ያንን ሜሴጅ እናንደርጋቸው ደግሞ ሁሌ የሚያምንበትን ነው፣ አያወላውልም። በፍፁም ምንም አይነት ሲትዌሽን ቢሆን ኮንሲስተንት ነው። ደክሞኛል ማረፍ እፈልጋለሁ ሲሉ የነበሩበትን ያን ጊዜ የነበሩበትን ሁኔታ ነው የገለጹ የሚመስሎት፣ ወይስ ሌላ እዚህ ውስጥ ያላቸው መልዕክት አለ ብለው ያስባሉ? እሱን እንኳን ለመናገር በጣም የሚከብድ ነገር አለው። ምን ማለቱ እንደሆነ እኔ ይሄ ውስጤ ክፋት የለኝም እኔ ምጠላው የለኝም ምናምን የሚለውን በኮንፊደንስ መናገር ይችላሉ። ምን ማለቱ እንደሆነ ያንን ግን ምን አይነት መሰንት ለመናገር እንደሆነ አላውቅም። ቢ በጣም የደከመው ፊት ነው የሚታየው እና አጆ ነው አላውቅም። አቶ አንዳርጋቸው አርጋቸው እና ፓርቲያቸው ይሄ መንግስት መወገድ ያለበት መንግስት ነው በኃይልም ቢሆን ብለው የሚያምኑ ናቸው። በማንኛውም መንገድ መወገድ አለበት ብለው የሚያምኑ ለዚህም የቆሙ እየታገሉ ያሉ ሜዳ ሁሉ ወጥተው ያሉ ሰው ናቸው፣ ከራሳቸው አንደበት እንደምንሰማው በብዙ አጋጣሚዎችም እንደሚታወቀው ማለት ነው። አሁን ደግሞ የምጠላው ሰው የለም ሲሉ ይህንን ማስረዳት እችላለሁኝ ሲሉ፣ እስኪ ሁለቱን ነገሮች አያይዘው ይንገሩኝ። ምን ማለት እንደሆነ ነው እኔ ለማያያይዝ የምችለው ያው እኔ ብዙ የእነሱን እንትን አልከታተልም። ስለዚህ በምን አይነት መንገድ ይሄንን ነገር ወደ ግብ ሊያደርሱ እንደሚችሉ በኮንፊደንስ መመለስ ስለማልችል፣ እስካየሁት ድረስ በተግባር እስካሁን ድረስ ባየሁት በተግባር ሁለቱ ተቃራኒ ናቸው ማለት አልችልም። ምክንያቱም እኔ የማቀው ኮሚትድ ሆኖ ይሄንን አንደኛ አድርጎ በህይወት ውስጥ አንድ አይነት እኛ እንኳን በፐርሰናል ሌቭል እንኳን ስንነጋገር እናንተ ስለ ታሪካችሁ የኢትዮጵያ ታሪክ ምን እንደሆነ በኢትዮጵያ አታውቁም ነው፣ ሁሌ አታነቡም ነው፣ ሁሌ ኢትዮጵያ ኢትዮጵያን እኛ ነን እኛ ነን ሴቭ ማድረግ ያለባት በሚለው መንገድ ነው የሚሄደው እና እኔ ሁለቱንም አይን አይረኮንሳይለት እስካሁን ድረስ ባየሁት በተግባር ምንም ነገር ያየሁት ተቃራኒ ነገር አላየሁም። በቴሌቪዥን ትናንትና ሲያዩቸው አጠፋሁት መጀመሪያ ብለው ማየት አቃተኝ ብለው ነበረ። ለምንድን ነው ያጠፉት? ምክንያቱም እሱን በእንደዚህ አይነት መንገድ ማየት ለእኔ በጣም በጣም በጣም የሚያሳዝን የሚያስተነግጥ፣ ያ በጣም የሚያስተነግጥ ነገር ነው። በጣም በጣም ወይዘሮ የምስራች የሚያስተላልፉት መልእክት ይኖራል ከመሰናበቴ በፊት? ቶሎ እንደሚመለስ ወደ ለንደን ተስፋ አለኝ እና ከቤተሰቦቹ ጋር ቶሎ እንደሚቀላቀል ትልቁ ነገር እና፣ በጤና እንድመለስ። ወይዘሮ የምስራች በጣም አመሰግናለሁኝ ለጊዜው